ሳይንስና ቴክኖሎጂ እንደምሰምታቸዋል፣ አድማጮቻችን በዛሬው የሳይንስና ቴክኖሎጂ መሰናዶ ዲጂታል ስርዓትን ስላካተተው የህክምና አገልግሎት አሰጣጥን የተመለከተ ቅንብር አዘጋጅተናል። አብራችሁን ቆዩ። በየጤና ተቋማቱ የሚታየውን የሕክምና አገልግሎት አሰጣጥ ችግር ለመቅረፍ ዋነኛ መፍትሄ እንደሆነ ይነገርለታል። ዲጂታል ስርዓትን ያካተተው የሕክምና አገልግሎት። ይህ ዘመናዊ የሕክምና መረጃ አያያዝ የማህበረሰቡን የተቀላጠፈ የሕክምና አገልግሎት የማግኘት ችግር መቅረፍ የሚያስችል ቴክኖሎጂ ሲሆን የሕክምና መሰረተ ልማታቸው በተስፋፋው ሀገራት ስራ ላይ ከዋለ ዓመታት ተቆጥሯል። ቴክኖሎጂው የታካሚዎቹን የምርመራ ሂደት የሕክምና ክትትል ስርዓት መዝግቦ የሚል ሲሆን የታካሚዎችን የህክምና ታሪክ ጊዜ ሳይፈጅ ያለ ውጣ ውረድ ለማግኘት ያስችላል። እንዲህ ያለው ዘመናዊ የህክምና መረጃ አያያዝ የታካሚዎችን እንግልት ከማስቀረቱም በላይ የሐኪሞችን ድካምም እንደሚቀንስ ይታመናል። በዚህም የህክምና ሂደቱን የሚያቃልል ቀልጣፋ አሰራር ነው። ዲጂታል ስርዓትን ስላካተተው የህክምና አገልግሎት የመረጃ ቴክኖሎጂ ማለትም የአይቲ ባለሙያ የሆኑት አቶ አንድነት ሀብታሙን አነጋግሬ ያለሁ ታካሚውን ላቦራቶሪ ቴስት መጠየቅ ይሆናል። ሂስትሪ መያዝ ይሆናል። ዲያግኖሲሶች አሉ። ለአንድ ፔሽንት ህክምናው ሁሉም ነገሮች ማለትም ከፔሽንት ጋር ከህክምን ከአንድ ታካሚ ህክምና ጋር ያሉትን ነገሮች ከላቦራቶሪ ቴስት ከኢሜጂንግ አልትራሳውንድ ሲቲ ስካን የተገናኙ ሁሉም ነገሮች የምጠቅስልሽ ትንሽ ነገሮች ናቸው። ግን ከፔሸንት ህክምና ጋር የተገናኙ ሁሉ ነገሮችን ዲጂታሊ በሆነ መንገድ ማለትም ቴክኒካል ነገር ሲንገባ ሰርቨሮችን በመጠቀም አቬይላብሊቲ ዋን ሀንድረድ ፐርሰንት በሆነ መንገድ ማቅረብ ማለት ነው። ወረቀቱ ሊጠፋ ይችላል ወይም ደግሞ ብዙ አመት የቆየ ሬከርድ ከሆነ ሊበላ ይችላል፣ ውሃ ሊፈስበት ይችላል ወይም የተጻፈበት ወረቀት ከመካከል ሊጠፋ ይችላል። እንደዚህ እንደዚህ አይነት ነገሮች ያጋጥማሉ። ይህን ሁሉ ነገር ይቀርፋል። ሌላ ነገር ደግሞ አንድ የፔሽንት ሜዲካል ሬከርድ በወረቀት ተጽፎ የተቀመጠ ከሆነ ከሬከርድ ክፍል የዛ ታካሚ ሜዲካል ሬከርድ ወጥቶ ዶክተሩ ጋር እስከሚደርስ የሚጠብቀው ጊዜ ያለ ሜዲካል ሬከርድ ሲስተም ግን አሁን በአይኬር የአንድ ፔሽንት ለመጣ ከመጣ በኋላ ምንም አይጠብቅም። ሜዲካል ሬከርድ ምን ይዘል ምን ይበል እንዲት ነገር የለ ቀጥታ ዶክተሩ በቁጭ ብሎ አሬሳይ ኢካርድ አለው አሬሳይ ክብ ኢካርድ ብሎ ዶክተር ሲጠሰጠው ዶክተሩ በኮምፒውተር በመጠቀም በቀላሉ ማግኘት ይችላል ማለት ነው። ለካርዱ ከአንድ ዶክተር በላይ የአንድ ፔሽንት ሜዲካል ሬከርድ ማንበብ ይችላል ማግኘት ይችላሉ ማለት ነው። ሁለት ዶክተሮች የተለያየ ቦታ ሆነው በስልክም ሆነ በተለያየ መንገድ እየተነጋገሩ አንድን ፔሸንት ማከም ይችላሉ። ለማኔጅመንት ሳይድ ስንመጣ አሁን የተለያዩ ነገሮችን ሞኒተር ማድረግ ይችላሉ። ለምሳሌ አንድ ዲፓርትመንት በአንድ ቀን በተለያየ ታይም ኦፍ ፔሬት ስንት ነው የሚለውን ማየት ይችላሉ። ሌላ ደግሞ አንድ ዶክተርም ፐርፎርማንሱን ኢቫሉዌት ማድረግ ይችላሉ። ተጨማሪ ዶክተር የሚያስፈልግ ከሆነ ተጨማሪ ዶክተር አሳይን ማድረግ ይችላሉ ማለት ነው። አላቂ እቃዎችንም ሆነ ኬሚካሎችን እንዲያዙ መጠየቅ ይቻላል ማለት ነው። እና እንደዚህ አይነት ነገሮችን ማግኘት ይችላሉ ማለት ነው። ማኔጅመንት ፖዚሽን ላይ ያሉ ሰዎች ማለት ነው። አይኬር ሲ በመጀመሩ አንደኛ ተጠቃሚ የሆኑት ታካሚዎቹ ናቸው። በተጨማሪ ደግሞ በዶክተሮች ሳይድ ስንመጣ ምንም አይነት የጠፋ ወረቀት እንደሌለ እርግጠኛ መሆን ይችላሉ ማለት ነው። በአይኬር ላይ ምንም የሚጠፋ ነገር የለም። አካባቢ ሬከርድ ጠፋ የሚባል ነገር የለም። ከማካከሉ ረቀት ጠፋ ዋፈሰሰበት ፈሰሰበት ምናምን የሚባል ነገር ይሄ ማለት ለዶክተሩ ጥቅም ነው ለታካሚ ጭምር። ይህ ዘመናዊ የህክምና አገልግሎት መጠቀም ከጀመሩ የሕክምና ተቋማት አንዱ የጥቁር አንበሳ ሆስፒታል ነው። የጥቁር አንበሳ ሆስፒታል ከአንድ ዓመት በፊት ከሳይንስና ቴክኖሎጂ ሚኒስቴር ጋር በመተባበር ለሆስፒታሉ ዲጂታል የመረጃ አያያዝ ስርዓት ዘርግቷል። በአሁኑ ሰዓት ከሰባ በመቶ የተመላላሽ ሕክምና አገልግሎት በኤሌክትሮሜዲካል ሪከርዲንግ እንደሚሰራ ዶክተር ዳዊት ወንድማገኝ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ዋና ዳይሬክተር ገልጸውልናል። ባለፈው ዓመት ሜይ ሁለት ሺ አስራ ስምንት ላይ ከቀድሞ የኢትዮጵያ ሳይንስና ቴክኖሎጂ ሚኒስትሪ ጋር በመሆን ሀገር ውስጥ የተሰራ ተጠራ አይኬር የሚባል ኤሌክትሮኒክ ሜዲካል ሪከርድ ሲስተም በመስራት የሰባ መቶ የሚሆኑ የጥቁር አንበሳ ሆስፒታል ለተመላላሽ ህክምና፣ ለኤሌክትሮኒክ ሜዲካል ሪከርድ እንዲሰራ እያደረገ ነው። ጥቁር አንበሳ ሆስፒታል ቀደም ሲል የነበረውን የተለመደ በካርድ ላይ የተመሰረተ አሰራርን ቀይሮ የታካሚዎችን የህክምና መረጃና ሙሉ የአገልግሎት መረጃ የያዘ የተቀናጀ የህክምና አገልግሎት ስርዓትን በመጠቀም ፈጣንና ቀልጣፋ አሰራር ዘርግቷል። ሐኪሞች የታካሚዎችን ሙሉ መረጃ በዲጂታል ቴክኖሎጂ ያስገባሉ፣ ይቀባበላሉ። አጠቃላይ የህክምና ሂደቱን ከሌሎች ክፍሎች ጋር በማገናኘትም የተቀላጠፈ ስራን መስራት ተችሏል። ይህ አሰራርም ታካሚውን ካርድ አውጥቶ ከአንዱ የህክምና ክፍል ወደ ሌላው ሲል ይገጥሞ የነበረውን እንግልት አስቀርቷል። በካርዳ አያያዙም ቢሆን መረጃ የመጥፋትና የመበላሸት ችግሮችን እንዳስቀረ ነው የሚናገሩት። ጥቁር አንበሳ ሆስፒታል በአመት ለ500ሺህ ታካሚዎች ህክምና ይሰጣል። በየቀኑ ከ2500 እስከ 3000 ተመላላሽ ታካሚዎችን ሲያስተናግድ 600ዎቹ ደግሞ ተኝተው ይታከማሉ። ታካሚዎች በሚበዙበት የህክምና ተቋም ዘመናዊውን ዲጂታል የህክምና መረጃ አያያዝ ስርዓትን መጠቀም አንዱ ታካሚ ከ10 እስከ 12 ደቂቃ በሚፈጅ ጊዜ ውስጥ ለመስተናገድ በቂ መሆኑን ነው የተገለጸው። ይህም የስራ መዘግየትን አስቀርቶ በአጭር ጊዜ ታካሚዎችን ለማስተናገድ አግዟል ይላሉ የሆስፒታሉ ዳይሬክተር። በተለመደው አሰራር ካርድ ሰዎች ለህክምና ሲመጡ የወረቀት ካርድ አጥፎ በሱ ነው የሚታከመው። ከዛ ደግሞ የተለያዩ ምርመራዎችን በሚያስፈልጋቸው ጊዜ ላብራቶሪ ለመሄድ መድኃኒት ቤት ለመሄድ እንደዚሁ በወረቀት ይዘው የሚሄዱበትና ያንን ደግሞ መልሶ አምተው የሚጠቀሙበት የተለመደ አሰራር ነው የነበረው። ህመምተኛ ቁጥር ሲጨምር የካርዱ ብዛት እየሰፋ ሲሄድ ካርዱን በአግባብ መያዝ አይቻልም። ህመምተኞች ሮሮ ይፈጥራል። እነዚህ ነገሮች የስራ መገኘት ይፈጥራል፣ ጥበት የሚያፈጥራል፣ እንግልት ኤሌክትሮኒክ ግን እነዚህ ምድምቶች ይጠቅላልና በአጭር ማስተናገድ ይቻላል። ስለዚህ ጥቁር አንበሳ ሆስፒታል በአመት አምስት መቶ ሺህ ሰው ያያል። በቀን ከሁለት ሺ ስድስት መቶ እስከ ሶስት ሺህ ሰው በተመላላሽ ህክምና ይመጣበታል። በማንኛውም ጊዜ ከስድስት መቶ በላይ ተኝተው የሚታከሙ ታካሚዎች አሉ። ስለዚህ በቀን ውስጥ የሚመጡ ከሁለት ሺ ስድስት መቶ እስከ ሶስት ሺህ የሚሆኑ ህሙማን በፍጥነት ታይቶ የሚሄዱበትን አጋጣሚ ለመፍጠር አንደኛው በየ መሀሉ የሚፈጠሩ መዘግየቶችን መቀነስ ስለሆነ ከአስር እስከ አስራ ሁለት ደቂቃ በሚሆን ሰዓት ውስጥ እንዲታይ ለማድረግ ነው ያስቻለሁ። የተሻለ አሰራር ዘርግቶ መስራት አላማቸው እንደሆነ የጠቆሙት ዶክተር ዳዊት በቴክኖሎጂ በመታገዝ የአገልግሎቱን ሽፋን ከሰባ በመቶ ወደ መቶ በመቶ በማሳደግ በየመሀሉ የሚፈጠሩ ክፍተቶችን ለመቅረፍ ሆስፒታሉ እንደሚሰራም አመልክተዋል። İndiriyor <laughs> abi yedirajalınya ya 100 ዞሮ ዞሮ በዚያ የት አገልግሎቶች መቶ በመቶ እስካልሆኑ ድረስ በየመሀሉ የሚፈጠሩ መጓተቶች የህመምተኛ ለመርካትም ሊፈጥሩ ይችላሉ። ና እንግዲህ የተሻለ በጀት በምናገኝበት ጊዜ መቶ በመቶ አድርገን ሙሉ በሙሉ የተሳካ ለማድረግ እንሞክራለን። ዶክተር ዳዊት የዲጂታል ቴክኖሎጂ ቀጣይነት ባለው መልኩ በሌሎች የህክምና ተቋማትም ስራ ላይ እንዲውልና ና ለህብረተሰቡ የተቀላጠፈ የህክምና አገልግሎት ለመስጠት ጥረት እንደሚደረግም ገልጸዋል። የዛሬው የሳይንስና ቴክኖሎጂ ፕሮግራማችን አበቃ። نجاتي ابراهيم نبركم